The Voice of America. በድሬዳዋ ከተማ የኮሮና ቫይረስ የነበረባቸው ሰዎች ከቫይረሱ ነፃ ሆነው ወደ ቤታቸው ሲመለሱ ሌሎች ሶስት ሰዎች ደግሞ የኮሮና ቫይረስ ተገኝቶባቸዋል። ቫይረሱ የተገኘባቸው ሶስቱ ሰዎች ከጅቡቲ ተመልሰው በለይቶ ማቆያ የሚገኙ ናቸው። ከጅቡቲ ተመልሰው በለይቶ ማቆያ ጣቢያ ውስጥ የሚገኙ 574 ሰዎች በሙሉ የደም ናሙናቸው ተልኮ ውጤት እየተጠበቀ ነው ተብሏል። ከጅቡቲ በህጋዊ መንገድ ወደ አገር ውስጥ በሚገቡት ላይ ምርመራ ለማድረግ ሙሉ በሙሉ ባለሙያዎችና የጸጥታ አካላት ጉዳዩን የተከታተሉት ቢሆንም በህገ ወጥ መንገድ የሚገቡትን ግን መቆጣጠር አስቸጋሪ ሆኗል ተብሏል። የድሬዳዋ ጤና ቢሮ ኃላፊ ወይዘሮ ለምለም በዛብህ የሰጡትን ጋዜጣዊ መግለጫ የተከታተለው አዲስ ቸኮል ዘገባውን ያስደምጠናል። በዛሬው እለት የድሬዳዋ አስተዳደር ጤና ቢሮ ኃላፊ ወይዘሮ ለምለም እንበዛብህ ይፋ ባደረጉት መግለጫ ሶስት ተጨማሪ ሰዎች በድሬዳዋ የኮሮና ቫይረስ ተገኝቶባቸዋል። ይህም በከተማ ቫይረሱ የተገኝባቸውን ቁጥር ስምንት አድርሶታል። ይሁንና ሶስቱም ሰዎች ከጅቡቲ ተመልሰው በለይቱ ማቆያ ውስጥ የነበሩ ናቸው ተብሏል። ከዚህ ቀደም ከጅቡቲ በስደት ሄደው የተመለሱ በድሬዳዋ ዩኒቨርሲቲ ግቢ ውስጥ የሚገኙ ናቸው እንግዲህ በአጠቃላይ ከላክ ነው 574 ናሙና ውስጥ እስካሁን ድረስ የስድስቱ ውጤት ቫይረሱ በሰውነታቸው እንዳለ አመላክቶናል። የፌዴራል ጤና ሚኒስትር ግን ዛሬ በፌስቡክና ትዊተር ገጹ ይፋ ባደረገው መረጃ ድሬዳዋ ላይ ተገኙ ከተባሉት መካከል አንዱ የውጭ ጉዞ ታሪክ የሌለውና በንክኪት የተያዘ ነው ብሎ ነበር። ዛሬ የኮሮና ቫይረስ የተገኘባቸው ሶስቱን በአስራዎቹ እድሜ ውስጥ የሚገኙ ሲሆን አብረዋቸው በለይቶ ማቆያ ውስጥ ያሉ 574 የጅቡቲ ተመላሾች ጋር ግንኙነት ያላቸው ናቸው ተብሏል። በድሬዳዋ ዩኒቨርሲቲና የድሬዳዋ አጠቃላይ ሁለተኛ ደረጃ ትምህርት ቤት ግቢ ከሚገኙት ከ574 የጅቡቲ ተመላሾች መካከል የተወሰኑት አጥር እየዘለሉ ድሬዳዋ ከተማ ውስጥ ይውላሉ ተብሎ ጥቆማ እንደደረሳቸውና ዛሬ ቫይረሱ የተገኘባቸው ሶስቱ ግን ከለይቶ ማቆያ ወጣው እንደማያውቁ መናገራቸውን የጤና ቢሮ ኃላፊዋ ወይዘሮ ለምለም አስታውቀዋል። ከድሬዳዋ በ300 ኪሎ ሜትር ገደማ ርቀት ላይ የምትገኙ ጎረቤት ሀገር ጅቡቲ ይህ ሪፖርት እስከተጠናቀረበት ጊዜ ድረስ 846 ነዋሪዎቿ የኮሮና ቫይረስ ተገኝቶባቸዋል። ድሬዳዋ ከጅቡቲ ጋር ካላት ጠንካራ የኢኮኖሚና የህዝብ ለህዝብ ትስስር አንጻር የኮሮና ወረርሽኙ ወደ ድሬዳዋም ሊስፋፋ ይችላል በሚል ስጋት ጅቡቲና ድሬዳዋ ይገናኙበት የነበረው የአውሮፕላንና የባቡር መስመሮች የተዘጉ ሲሆን፣ የህዝብ ማመላለሻ ተሽከርካሪዎችም ድንበር መሻገር አይፈቀድላቸውም። የጭነትና የነዳጅ ማመላለሻ ከባድ መኪኖች አሽከርካሪዎችም ምርመራ እንደሚደረግላቸውና በየ የሚሄዱበት ክትትል እንደሚደረግላቸው ወይዘሮ ለምለም አስታውቀዋል። ይህ ብቻውን ግን ከጅቡቲ ወደ ድሬዳዋ የሚደረገውን ጉዞ ሊያስቀረው አይችልም ባይ ናቸው ወይዘሮ ለምለም። በህገወጥ ግን የሚገቡ አሉ። በህገወጥ እኛም የምንይዛቸው ምንድን ነው? በእግራቸው ይመጡና ከዚህ ለፍልፎ ኬላው ላይ ወድቃሉ። ለምሳሌ ትናንትና ማታ አስራ አንድ ሰዎች ወድቆ አግኝተን ሌሊቱን ተሰብስበው እንደገና ማቆያ ወስደናቸዋል። በደረሰን ጥቁ ማሳት እንሄድና እንሰበስባል እና በመኪና ሌጋሊ አይደለም እየመጡ ያሉት እና ቦርደሩ ሰፊ ነው። በእግር የሚገባበት ክፍቱ ድሬዷ ብቻ ሳይሆን በአፋር በፊሉ በኦሮሚያ ምስራቅና ምዕራብ አድርጌ ሶማሌ ራሱ ሶማሌ ክልሉ ክፍት ነው፣ እና በእግር እየተገባ ነው የሚል ነው መረጃው። እኛም ቴስት አላደረግም። እኛ ምንድነው የድሬዷ ቦርደር ላይ መኪና የሚገባባቸው ሁሉ ባለሙያ አስገምጠናል። የጸጥታ አካሎች አሉ እዛ። ስለዚህ ኢሌጋል የገቡትን እዛ ጋር ተርበው ነው ደክመው ነው ተዝለፍለፈው ነው የሚደርሱት። ስለዚህ ለእነኛ ሰብአዊ እርዳታ እየሰራ ነው። ህብረተሰቡ ከጅቡቲ የሚመጡ ሰዎች ላይ ጥቆማ እንዲያቀርብ እንደተነገረውና ከገጠር ጭምር በርካታ ጥቆማዎች እንደሚደርሷቸው እነሱም አስፈላጊ ማጣራት እንደሚያደርጉ ወይዘሮ ለምለም ይናገራሉ። ይሁንና በዚህ ረገድ ያለውን ክፍተት የመንግስት አቅም ብቻውን ይሸፍነዋል ብለው እንደማያምኑ የሚናገሩት የቢሮ ኃላፊዋ ቀላል የሆኑትን የመከላከያ እርምጃዎች ሁሉም ነዋሪ ተግባራዊ እንዲያደርግ አደራ ብለዋል። ማህበረሰቡ ራሱ ይጠንቀቅ። ይጠንቀቅ የተባሉትን የመከላከያ መንገዶች ይተግብር። ቀላል ናቸው ብዙ ገንዘብ የማያስወጡ ናቸው። ሁለት ያወቂ እርምጃ መልአክ ከሚያስልና ከሚያስነጥስ እጅ መታጠብ፣ ሳኒታይዘር መጠቀም፣ አፍና ፍንጫ መሸፈን ይህንን እያደርግና ስጋቱን እንቀነስ ነው ዋናው ነገር። ከጅቡቲ ከዚህ በፊት አንድ ሺህ ስምንት መቶ ገደማ ኢትዮጵያውያን ተባረው በድሬዳዋና ደወሌ 14 ቀናት ቆይተው ወደ አዲስ አበባና ኦሮሚያ ተልከው ነበር። የእነሱም የደም ናሙና ተወስዶ ምርመራ እየተደረገ መሆኑ ወይዘሮ ለምለም አስታውቀዋል። ከእነሱ በኋላ ድሬዳዋ ከገቡት 574 ኢትዮጵያውያን መካከል የዛሬዎቹን ጨምሮ ስድስቱ የኮሮና ቫይረስ የተገኘባቸው ሲሆን እርስ በርስ ካላቸው ንክኪ አንጻር ቁጥሩ ከዚህም በላይ ሊጨምር እንደሚችል ስጋታቸውን ገልጸዋል ወይዘሮ ለምለም። የቀሪዎቹ ምርመራ ውጤትም ተልኮ እየተጠበቀ ነው ተብሏል። በሌላ በኩል በድሬዳዋ ለመጀመሪያ ጊዜ የኮሮና ቫይረስ የተገኘባቸው ከአውስትራሊያ መጡ የነበሩ የ42 ዓመቱ የድሬዳዋ ነዋሪና የ34 ዓመት የተደራገሩ በአሁኑ ሰዓት ከ ቫይረሱ ነጻ ነው፣ ወደ ቤታቸው እንዲመለሱ መደረጉን ወይዘሮ ለምለም ይፋ አድርገዋል። የሚከታተሏቸው የሕክምና ባለሙያዎች ተመድበውላቸዋል ብለዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።